በአማራ ክልል በጎንደር ከተማ ነዋሪዎችና በታጠቁ የፌዴራል ኃይል መካከል ትላንትና ጥዋት በተፈጠረው ግጭት የበርካታ ሰዎች ሕይወት ማለፉና ንብረትም መውደሙ ዘገባዎች ያሳያሉ። ለግጭቱ መነሻ የሆነው ለወልቃይት ጠገዴ የማንነት ጥያቄ በኮሚቴ ተወክለው ሲከታተሉ የነበሩት አራት ሰዎች በፌዴራል ኃይል በመታሰራቸውና ኮሎኔል ደመቀ ዘውዱ የተባሉትን አምስተኛውን የኮሚቴ አባል አልታሰርም በማለታቸው መሆኑን ለጉዳዩ ቅርበት ያላቸው ይናገራሉ። ይሁን እንጂ የኢትዮጵያ መንግስት ሚዲያዎች በሚያወጣዋቸው ዘገባዎች ግለሰቦቹ በኤርትራ ከመሸጉ ጸረ ሰላም ኃይሎች መመሪያ በመቀበል በአማራ ክልል ሰሜን ጎንደርና በትግራይ ክልል ምዕራባዊ ዞኖች ሰላማዊ ሰዎችን የገደሉና ዝርፊያ የፈጸሙ ነው ሲል ወንጅሏቸዋል። በየጊዜው መረጃ እየተቀበልኩ ነው የሚሉት በአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥለሁን የተከሰተውን ሁኔታ እንዲያብራራሉ። የተከሰተው በፌዴራል ፖሊስ በወንጀል የተጠረጠሩ እና የሚፈለጉ ግለሰቦች ነበሩ። እነዚህን ግለሰቦች በቁጥጥር ስር ለማዋል የፌዴራል ፖሊስ ወደ አካባቢው ተንቀሳቅሶ ነበረ። እናም በዚህ የተነሳ ግጭት ተፈጥሯል። ተኩስም ተነስቶ ነበር። ግለሰቦቹ በነሱት ተኩስ የፌዴራል ፖሊስ አመራሮች እና ባልደረባዎች ሕይወት አልፏል። እንደዚሁም በተኩሱ ምክንያት አሁን ቁጥሩን በግልጽ መረጃ የሌለኝ እንደዚሁ የንጹሀን ሰዎችም ህይወት ያለፈ መሆኑ መረጃ አለኝ። በዚህ የተነሳ የንብረት ውድመትም ደርሷል እና አሁን የአካባቢው የከተማው ህዝብና መንግስት ከተማውን ለማረጋጋትና ወደ ነበረበት ሁኔታ ለመመለስ እየሰሩ ነው ያለ። ታሰሩ የተባሉት ግለሰቦች የወልቃይት ጠገዴን የማንነት ጥያቄ ማህበረሰቡን ወክሎ ሲከታተሉ ነበር ለሚሉት ዘገባዎች አቶ ንጉሱ አይደለም በማለት ተቃራኒውን ይናገራሉ። እነዚህ ከብሔራዊ ደህንነትና መረጃ በገኙት መረጃ መሰረት ግለሰቦች ቹ ማደኛ የወጣባቸው መሆኑን እና ይህንን ማደኛም ይዞ የፌዴራል ፖሊስ እና ጸረ ሽብር ግብረ ኃይል የተንቀሳቀሰ መሆኑን በዚህ እንቅስቃሴ ውስጥ ግለሰቦቹ እጃቸው እንዲሰጡ ጥያቄ የቀረበ መሆኑንና ጥያቄውን የተቀበሉት በቁጥጥር ስር የዋሉ መሆኑን ያልተቀበሉ ደግሞ ወደ ግጭት የገቡ መሆኑን ነው ኦፊሻሊ በመንግስት መግለጫ የተሰጠው። በዚህ ጉዳይ ላይ የአካባቢ ነዋሪዎች የታዘቡት ካለ አስተያየታቸውን እንዲሰጡን ጠይቀን ነበር። የጎንደር ተወላጅ ነኝ ያሉን ስማቸው እንዳይጠቀስ የፈለጉት ግለሰብ ለዶቼ ቬሌ እንደገለጹት የወልቃይት ጠገዴ ጉዳይ መንግስት ቀለል አድርጎ አይቶታል። ግለሰቦቹን ፀረ ሰላም ናቸው ብሎ ስም መለጠፍ ነገሮቹን አባብሶታል ይላሉ። አሁን መንግስት አልቆጠብ ያለ እንደዚህ አይነት የበርካሽውን የፖለቲካ ፕሮፓጋንዳውን ነው አልቆጠብ ያለ። አሁን ሁሉም ነጻ አውጭነት ከኤርትራ ጋር ነው። የሚገርመው ነገር አንድም በመንግስት ሚዲያ የወልቃይት ኮሚቴ አባላት ተብሎ ስማቸው እንኳን አልጠቀስም። አሸባሪዎች ናቸው ያላቸው። ለነጻነቱ የሚታገልን አካል ሽፍታ ነው ባልከው ቁጥር ወይ ደግሞ አሸባሪ ነው ባልከው ቁጥር ይበልጥ እያበረታኸው ነው የምትሄደው የሚለውጠው ነገር ፋይዳ ነገር የለም። መንግስት ይልቁ ከዚህ ይልቁ አሁን የርካሽ ፕሮፓጋንዳውን መንዛቱን ትቶ ለህዝብ ጆሮ መስጠት አለበት። አሁን ትልቁ ነገር ጆሮ መደሰኑ ነው። ምናልባት እነሱ አሸባሪ ሊሏቸው ይችላሉ፣ ሽፍቶች ሊሏቸው በፈለገው ነገር ሊጠሉት ይችላሉ። መንግስት በህዝቡ ዘንድ ግን ነጻ አውጪ፣ ለመብታቸው ተሟጋች እና ለመብታቸው የቆሙ ቁርጠኛ አርበኞች ናቸው የምንላቸው ጉዳዩን ለመፍታት መንግስት በጠረጴዛ ዙሪያ ከማህበረሰቡ ጋር በውይይት መፍታት አለበት እንጂ አፈና፣ ግድያ ወይም ዛቻ መፍትያ አይሆንም ስሉ እኚህ አስተያየት ሰጪ አክለዋል ጉዳዩን እየተከታተሉ መሆናቸውን የነገሩም የአዲስ አበባ ነዋሪ የሆኑት የህግ ባለሙያ አቶ ከበደ ያለማርያም የወልቃይት ጠገዴ ጥያቄ ትክክል ነው ይላሉ። ግን ይህ መንግስት መፍትሄ ላይሰጥ ይችላል። ያሉበትንም ምክንያት እንዲህ ያብራራሉ። ይሄኛው መንግስት እንግዲህ ምን እንደሚያደርስ ምክንያቱም እሱ በፊት ጀምሮ የሰራው ስራ ስለሆነ አውቀው የሄዱበት ኢንቴንሽናል ፐርፖዝ የፈጸሙን ነገር ስለሆነ አሁን በፊትም የከለሉትን ወደ ትግራይ የከለሉትን አሁን ወደ አማራ ይመልሱታል ብዬ አልገምትም። ሁለተኛ እንደሚባለውም በተለያየ ስፍራ ከትግራይ ክልል አንጥሶ አስፈሯቸዋል። አሁን ማጆሪቲ እኛ ነን የሚባልም ነገር አለ። ስለዚህ በዚህ አሰራ እነሱ ሆነ ብለው ከመጀመሪያው ነገር ያደረጉት ስለሆነ ችግሩ በቀላል ይፈታል ብዬ አልገምትም። ይሄ መንግስት ይፈተዋል ብዬ አልገምትም።